ከማህበረሰብ ለማህበረሰብ ብፁዕ አቡነ ሉቃስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢትዮጵያ ገዳማት የበላይ ኃላፊ የምስራቅ አውስትራሊያና ኒው ዚላንድ አህጉረ ስብከት ሊቀጳጳስና የቅዱስ ሲኖዶስ አባል በዚህ ዓመት የሚከበረውን የ2014 የአዲስ ዓመት በዓልን ምክንያት በማድረግ የሚከተለው መልእክት አስተላልፈዋል። ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የተመሰገናችሁ የእግዚአብሔር ወገኖች፣ ምዕመናን ምዕመና በቸርነቱ የጠበቀን መልካም እረኛችን ልውል እግዚአብሔር የተመሰገነ ይሁንና እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በጤና አሸጋግራችሁ እያልኩ ዓመቱን ሙሉ ተክፉ ነገር ሰውሮ ጠብቆ ከዚች ዕለትና ከዚች ዓመት ከዚች ሰዓት ላደረሰን ፈጣሪያችን ክብረ ምስጋና ይግባው እያልኩ ዓመቱን የሰላምና የጤና፣ የበረከት፣ የደስታ ዘመን እንዲሆንላችሁ እመኛለሁ። የተወደዳችሁ ወገኖች በኢትዮጵያ በገ ከተማ የምትኖሩ ከሀገር ከሀገሮች በተለያዩ አህጉራት የምትገኙ የሀገራችን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በሕመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የሕግ ታራሚዎቹ ናቸው በየማረሚያ ቤቱ የምትገኙ ኢትዮጵያና ኢትዮጵያት ሁሉ እግዚአብሔር አምላክ ይህን አዲስ ዓመት ዘመነ ማርቆስን ለታመማችሁት ፈውስን ጤንነትን እንዲሰጣችሁ፣ የተቸገራችሁትን በበረከት እንዲያጠግባችሁ፣ በሐዘን ላይ ያላችሁን ሐዘናችሁን እንዲያስረልሳላችሁ እንዲያጽናናችሁ፣ የታረዛችሁ ተጠማችሁን በበረከቱ እንዲያለብሳችሁ፣ እንዲያጠግባችሁ፣ ሁሉ የሚቻለው አምላክ ሁላችሁንም በያላችሁበት በየተሰማራችሁበት እንዲረዳችሁ ሁሉ እየተመኘው አዲሱ አመት ዘመነ ማርቆስ የበረከትና የሰላም የጤና የደስታ ቤት እንዲሆን እመኛለሁ፣ ጸልያለሁ። እግዚአብሔር በሰላም እና በጤና ለአይነ ስጋ ያበቃን። በተለይ በአውስትራሊያ በኒውዚላንድ የምትገኙ ልጆች ለአይነ ስጋ እንዲያበቃን ዘወትር ጸሎቴ ነው። በሩቅ ሁነን ነው የምንነጋገረው እና ሁል ጊዜም ያለ እግዚአብሔር ፈቃድ ሆኖ በአይነ ስጋ ደግሞ እንድንገናኝ በቃል ሰጠ ደግሞ ተነጋግረን የእግዚአብሔርን ስራ እንድንሰራ በቸርነቱ እንዲያገናኘን ፈቃዱ ይሁን። አምላካችን እግዚአብሔር ዘመኑን ይባርክልን፣ ይቀድስልን። አባ ሉቃስ አሜሪካ ሲያትል እናመሰግናለን። ብፁዕ አቡነ ሉቃስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢትዮጵያ ገዳማት የበላይ ኃላፊ የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀጳጳስና የቅዱስ ሲኖዶስ አባል የአዲስ አመትን በዓል ምክንያት በማድረግ ያስተላለፉት መልእክት ይህንን ይመስል ነበር። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።